مسحها عفوني مسحها لا لا كاف መኪናውን ይወስዱታል። ቁርሱን ፈለግሁት። ቁርሱን እፈልገዋለሁ። አውቶቡሱን ጠበቀች። አውቶቡሱን ትጠብቃለች። ቤቱን ዘጋ። ነው ቤቱን እንዘጋዋለን። ጭማቂውን ጠጡት። ጭማቂውን ይጠጡታል። ወተቱን ጠጣሽው። ወተቱን ትጠጨዋለሽ። ቤቱን ሰሩት። ቤቱን ይሰሩታል። ተማሪውን ጠራኸው። ተማሪውን ትጠራዋለህ። ተማሪውን ጠራሁት። ተማሪውን እጠራዋለሁ። ተማሪውን ጠራሽው ተማሪውን ትጠሪዋለሽ። መኪናውን ላባቴ ሰጣችሁት። መኪናውን ላባቴ ትሰጡታላችሁ። ገንዘቡን አደረስኩት። ገንዘቡን አደርሰዋለሁ። ቁርሱን በላ ነው ቁርሱን እንበላዋለን። ቃሉን አወቅኸው፣ ቃሉን ታውቀዋለህ። እቃውን አስገቡት፣ እቃውን ያስገቡታል። ከተማውን ዞራችሁት። ከተማውን ትዞሩታላችሁ። ሆቴሉን አየችው። ሆቴሉን ታየዋለች። ቤቱን አሳዩት። ቤቱን ያሳዩታል። ገንዘቡን አገኘሁት። ገንዘቡን አገኘዋለሁ። ሴትየዋን አየናት። ሴትየዋን እናያታለን። ትምህርቱን አጠናኸው። ትምህርቱን ታጠናዋለህ። ቡናውን ጠጣችሁት። ቡናውን ትጠጡታላችሁ። ተማሪዎቹን አዩአቸው። ተማሪዎቹን ያዩአቸዋል። ሰዎቹን ወሰዳችኋቸው። ሰዎቹን ትወስዷቸዋላችሁ። ተማሪዎቹን አወቅኋቸው። ተማሪዎቹን አውቃቸዋለሁ። ተማሪዎቹን አሜሪካ ደረስካቸው። ተማሪዎቹን አሜሪካ ታደርሳቸዋለህ። ዕቃዎቹን ወሰድሻቸው። ዕቃዎቹን ትወስጃቸዋለሽ። አስተማሪዎቹን ፈለጓቸው። አስተማሪዎቹን ይፈልጓቸዋል።